በበጎ ፈቃደኛ ኢትዮጵያውያን የተጀመረው የበጎ ሰው የሽልማት ስነ ስርአት ዘንድሮም ለሶስተኛ አመት ተካሂዷል። በማህበረሰባቸው ጉልህ ድርሻ የተጫወቱና ያገለገሉ ዜጎች የሚሸለሙባቸው ዘርፎችም ከሰባት ዘንድሮ ወደ አስራ አንድ አድገዋል። ለመሆኑ እነማን ተሸለሙ? አስቀድመን የዶክተር ወልደ መስቀል ኮስትሬንስም ገልጸናል። ሌሎቹስ? እስክንድር ፍሬው ዝግጅቱም በአዲስ አበባ ተከታትሏል። ከቀዳማዊ ኃይለ ስላሴ እስከ ወታደራዊው ደርግ፣ እስከ ኢህአዴግ ዘመነ መንግስት ከተራ ሰራተኝነት እስከ ምክትል ጠቅላይ ሚኒስትር ሽመልስ አዱኛ ሁሉንም ሆነዋል። በበርካታ ኢትዮጵያውያን ልብ ውስጥ የገቡት ሽመልስ ሽመልስ የተባሉት ግን በተለይ የኢትዮጵያን የእርዳታና የመልሶ ማቋቋም ኮሚሽን ሲመሩ ነው። በድርቅ ለተጎዱ ጉልበት ለደከሙ ዜጎች አንደበት ሆነዋል። ለእነዚህ ዜጎች ድጋፍ ለማስገኘት ብዙ ሰርተዋል። ሀገራቸውን ወክለው በተለያዩ የዓለም አካባቢዎችም ተንቀሳቅሰዋል። በሌሎች ከፍተኛ የመንግስት ኃላፊነቶች ላይ የሰሩት ሲመልስ መንግስታዊ ባልሆኑ ተቋማትም አገልግለዋል። የኢትዮጵያ ቀይ መስቀል ማህበር ፕሬዝዳንት፣ የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ደግሞ ምክትል ፕሬዝዳንት ነበሩ። ለተለያዩ አገልግሎቶቻቸው በአገር ውስጥና በዓለም አቀፍ ደረጃ እውቅና ያገኙት አቶ ሽመልስ ሰሞኑን ደግሞ መንግስታዊ ኃላፊነትን መወጣት በተሰኘው ዘርፍ የበጎ ሰው ሽልማት አሸንፈዋል። በአዲስ አበባ በተካሄደው የበጎ ሰው የሽልማት ስነ ስርዓት የአቶ ሽመልስን ማሸነፍ የሚገልጸውን ወረቀት ያነበቡት ሌላው በጎ አድራጊ ኢትዮጵያዊ ዶክተር በላይ አበጋዝ ነበሩ። የ2007 ዓ ም የበጎ ሰው ሽልማት በመንግስታዊ የስራ ኃላፊነት ለመወጣት አቶ ሽመልስ አቱን አቶ ሽመልስ ለቪኦኤ ሲናገሩ ሽልማቱ የቤተሰቦቼ ጭምር ነው ብለዋል። እንደዚህ አይነት ድርጅት ውስጥ ስንሰራና ልዩ ልዩ ውጤቶች ሲገኙ ያ የሚታየው ጎልቶ የሚታየው ወይ ሊቀመንበር የሆነ ወይ ፕሬዚዳንት የሆነ ይወራል እንጂ ብዙ ሰዎች ከዛ ጀርባ አሉ፣ እና ብዙ ደግሞ ስራውም ላይ የሚደክሙና የሚለፉ አሉ። ቤተሰብ ውስጥ ደግሞ እንደ ባለቤት አሁን ባለቤቴ በጣም ትደግፈኝና በሀሳብም ትረዳኝ ስለነበረ አንድ ሁሉ ነገሮች እንዲሳኩ ያደረገው እሱ ነው። ልጆችም እንደዚሁ የበኩላቸውን አስተዋጽኦ ያደርጋሉ፣ የበኩላቸውንም ደግሞ መስዋዕትነት ይከፍላሉ። የእነሱን ጊዜ ሌላ ጋስ ወስደው ግን ምንም ሳይሰማቸው እየሳቁ ደስ እያላቸው አንድ ቦታ ቀጠሮም ሲኖረኝ እዛ ድረስ እየወሰዱኝ ስለሚያደርጉ ደስ ብሎኛል። እና እነዚህ የሚያዘጋጁ ሰዎች በእውነት ጥሩ ነገር ነው ያደረጉት። ዘንድሮ የበጎ ሰው ሽልማት የተካሄደው በአስር የተለያዩ ዘርፎች ነው። በስፖርት ዘርፍ አንጋፋው የአትሌቲክስ አሰልጣኝ ዶክተር ወልደ መስቀል ኮስትሬ አሸንፈዋል። ፖስታውን በመክፈት አሸናፊውን ያስተዋወቀችው ታላቋ የኦሎምፒክ አትሌት ደራርቱ ቱሉ ነበረች። የሁለት ሺ ሰባት የበጎ ሰው ሽልማት በስፖርት ዘርፍ እጅግ የምንወዳቸው የምናከብራቸው፣ የኢትዮጵያ ባለውለታ የሆኑት አረንጓዴ ጎርፍን ዳግም ያስደገሙ Dr. Waldemar Skal Kostre. የጉሙዝን ሴቶች የወሊድ ስቃይና ሞት ለመቀነስ የተጋቸው ኑሮዋንም በዚሁ ማህበረሰብ መሀል ያደረገችው ትርሃስ መዝገበ በበጎ አድራጎት ዘርፍ ለሽልማት ተመርጣለች። ሽልማቱ አበረታች መሆኑን ለቪዮ ያስረድታለች። በተለይ እኔ በበጎ አድራጎት ዘርፍ ነው የተሸለምኩና ከእኔ በጣም የበለጠ የሚሰሩም አሉ። አለም ለአንዳንድ ጊዜ በበጎ አድራጎት የሚሰራ እይታው በሀገራችን በመንግስትም ጥሩ እይታ የለውም። ይህንን ነገር ግን እይታው ይቀይራል ብዬ አስባለሁ። ምክንያቱም ለካ ምክንያቱ አንዲት እናት በወሊድ ምክንያት አትሞትም እኮ። የአንድ እናት በአመት እንኳን ባትሞትልኝ ትልቅርም እንትን ነው ብዬ ነው የማስበውና የኔ በጤና ዘርፍ ቢሆን ሌሎች በለ በልማት የሚሰሩ ሴቶችም ወንዶችም አሉና ለቀጣይ በበጎ አድራጎት የሚሰሩ የመንግስትን እይታም ይቀይራል ብዬ አስባለሁ። እዛ የሚሰሩ ብርታት ይጨምራል ብዬ አስባለሁ። በአይን ህመም ላይ ምርምር የሚያደርጉት በህክምና ያገለገሉት ምስጉን መምህር እንደሆኑም የተነገረላቸው ፕሮፌሰር አበበ በጂጋ በሳይንስ ዘርፍ አሸንፈዋል። እንደርሱ አይነት የሚፈጠረው በዘመናት ውስጥ አንድ ወይም ሁለት ጊዜ ነው ሲሉ የሙያ አጋሮቹ የመሰከሩለት ሠዓሊ ታደሰ መስፍን ደግሞ በሥነ ጥበብ ዘርፍ የአመቱን ሽልማት ተቀብሏል በቢዝነስና ስራ ፈጠራ ሰላም ባልትና በቅርስና ባህል ዘርፍ አቶ ሀብተ ስላሴ የታፈሰ በማህበራዊ ጥናት አቶ ደሳለኝ ራህማቶ በጋዜጠኝነት አቶ ያዕቆብ ወልደማርያም አሸንፈዋል አዲስ በተካተተው ልዩ ተሸላሚ ዘርፍ ደግሞ ፊታውራሪ አመዴ ለማ ተመርጠዋል የበጎ ሰው ሽልማት እነሆ በሶስት ዙር ለተለያዩ ኢትዮጵያውያን እውቅና ሰጥቷል በየአመቱ የሚካሄደው የሽልማት ስነ ስርዓትም በርካቶች የሚታደሙበት አድናቆታቸውን በጭብጨባ የሚቸሩበት እየሆነ ይገኛል ነጋሪት ጎሰመ ጡሩምባ እየተነፋ የሚካሄደው ስነ ስርዓት አገርኛ የሆነውን ባህላዊ ስነ ስርዓት የመለሰ የራቀውን ወግ ያቀረበ ይመስላል። ቢሆን በሚል አስተያየት የሰነዘሩ ታዳሚዎችም አጋጥመውኛል። አንጋፋና ጎልማሳ ወይም ወጣት እጩዎችን በተመሳሳይ ሚዛን አስቀምጦ በአንድ ዘርፍ የማወዳደሩ ጉዳይ መሻሻል ቢደረግበትስ? ያሉት ከነዚህ ውስጥ ይጠቀሳሉ። በስፖርት ዘርፍ ለምሳሌ ዶክተር ወልደ መስቀል ኮስትሬ እና አትሌት መሰረት ደፋር በአንድ ላይ ተወዳድረዋል። መንግስታዊ የስራ ኃላፊነትን መወጣት በሚለው ዘርፍም አቶ ሽመልስ አዱኛ፣ አቶ ግርማ ዋቄ፣ አቶ መኮንን ማን ያዘዋል እና ሌሎች በተመሳሳይ ሚዛን ተቀምጠዋል። የበጎ ሰው ሽልማት መስራችና አስተባባሪ ዲያቆን ዳንኤል ክብረት ለዚህ አስተያየት ምላሽ ሰጥቷል። አስቸጋሪ በተወሰነ መልኩ የሚሆንበት አለ። ግን እኛ ምንድን ነው አንድ ሰው ከተሰጠው እድል አንጻር ምን ሰራ ነው። መቶ ዓመት ሊኖር ይችላል uh ይኖረው መቶ ቀን ሊኖር ይችላል። በመቶ ቀን የሰራው ስራ ትልቅ ከሆነ ከተሰጠው አንፃር ነው ሰው የሚመዘነው። ምንም እድል ለምሳሌ አንድ ጠቅላይ ሚኒስትር እና አንድ የአካባቢ የሀገር ሽማግሌ እኩል ስልጣን የላቸውም። እኩል እድል የላቸውም። ስለዚህ ከተሰጠው እድል አንፃር ይሄ ሰው በዛ እድሉ ተጠቅሞ ለሀገሩ ምን ሰራ ነው ትልቁ ጉዳያችን። በዘመንም ያልከፈል ነው ለዛ። ምክንያቱም እኛ ሀገር እንደሌላው ዓለም ብዙ የተጠናከሩ የሽልማት ድርጅቶች ቢኖሩ ኑሮ እነሱ እየሰሩት ስለሚመጡ የእኛ ይቃለላል። አሁን ግን ምንም በሌለበት በባዶ ነገር ላይ ነው እየሰራ ነው ያለ በጣም ጥቂቶች ምን ስድስት አይሞሉ እነሱንም በጎ ፈቃደኞች የተመሰረቱ ናቸውና፣ ስለዚህ ብዙ ሲሆንብህ ምትዘግነውን በዛው ልክ ነው የሚሆነው። ግን እኛ ዋናው መሰረታችን ከተሰጣቸው እድል ከነበራቸው እድል አንጻር ለሀገራቸው ምን ሰሩ፣ እሱ ነው ትልቁ ነገራችን። በእጩነት የቀረቡና ዘንድሮ ያልተሸለሙ በአንደኝነት ያላጠናቀቁ በዶክተር በላይ አነጋገር በሚቀጥለው እንደገና የመቅረብ እድል አላቸው። እንደገና ሊጠቆም ይችላል። ሰው አሁን ይሄን እስከምናገርበት ድረስ በነበረን አሰራር እንደገና መጠቆም ይችላል ነው። ወደፊት ሊመጣውን አሰራር አላቅም። በየጊዜው እየተሻሻለ ነው መሄደው። ምናልባት ወደፊት አሁን እጩዎቹን መሸለም ስለጀመርን እጩዎቹ ስለተሸለሙ እውቅና፣ ዋናው እኛ መጨረሻ ላይ የሚያሸንፈው ብቻ ሳይሆን እጩዎቹም ጭምር ነው። መታጨትም በራሱ የሆነ ህዝብ ያውቀዋል የሆነ አካባቢ እውቅና ሰጥቶታል ማለት ነው ለምሳሌ አባሃዊን ብታይ አብረሃ ጽባህ ትግራይ የሚገኙ ሰው ናቸው አፋደሩን ነው ትሬ አው አጋላ እናቃቸው ግን የሆኑ ሰዎች ያውቀዋቸዋል ህይወታችን ለውጠዋል ብለዋል እኒህ ሰው እና እነዚህ ሰዎች እያታወቁ ስለሆነ የሚመጡት ምናልባት እናልባት ወደፊት እጩ የሆነ ሰው እውቅና እያገኘ ስለሚመጣ፣ አይ መልሶ አይታጭልን እንችል ይሆናል። እስካሁን ባለን አሰራር ግን መልሶ የሚታጭበት እድል ነበር። እስካሁን በኮሚቴ ሲካሄድ የቆየው የሽልማት ስነ ስርዓት ከመጪው ዓመት ጀምሮ በተቋም ደረጃ እንደሚቀጥል አዘጋጆቹ አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ